የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ከተማ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀምረዋል። እንደምናመሻችሁ አድማጮቻችን፣ ዛሬ ቀኑ ሐሙስ ሙስ ሚያዚያ 24 2011 ዓ ም ነው። ለምሽቱ ከሰንቅናቸው መሰናዶች መካከል እነሆ ለቅምሻ ዛሬ በተለያዩ የአማራ ክልል ከተሞች ትዕይንተ ህዝቦች ሲካሄዱ ውለዋል አሁን በቅርቡ ደግሞ በመተከል በተለያየ በቀስት ሕፃናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይህን በመቃወም የወጣንበት ነው ከሰልፉ አስተባባሪዎች መካከል አንድ የሆኑን ወጣት እንዳላማው ከበደን የሰማ ነው ሙሉ ዘገባው ከአፍታ ቆይታ በኋላ ለእናንተ ይደርሳል የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገ ውለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ትርዒት ተሰናድቷል። እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸረ ስተዲስ እየተጠየቀ ያለ አስተሳሰብ። የትርዒቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን የሰማ ነው። ስለ ትሪቱ ይዘትና ዓላማ ቆየት ብሎ ያወጋናል። ድሬዳዋን ከጥም በተወሰነ መንገድ የሚታደግ ግንባታ ስለመጠናቀቁና ሌሎች ሀገርና ዓለም አቀፍ ጉዳዮችን የሚነኩት ዘገባዎች በተከታታይ እናሰማችኋለን። አብሬያችሁ የማመሸው አብታሙ ስዩም ነኝ። በመጀመሪያ የዓለምን ውሎና ዳር የሚናገሩ ዜናዎችን እናሰማችኋል። ሶሻሊስቱ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በሥረ ሥልጣኑን ዛሬም የሙጥኝ እንዳሉ ናቸው። ተቃዋሚ መሪ ሁዋን ጓይዶ የጦር ሰራዊቱን መሪዎች ለማስከዳት ሳይቻላቸው መቅረታቸውን ተከትሎ ማዱሮ ጦር ሰራዊቱን ማናቸውንም የመፈንቅለ መንግሥት ሴራ ተቃውሞ ሲሉ ጥሪ አቅርበዋል። በተቃውሞ የተወጠሩት ማዱሮ ለሁለት ቀናት ከዘለቀው የተቃውሞ ሰልፍ በኋላ ከከፍተኛ የጦር ሰራዊት ባለሥልጣናት ጋር ባካሄዱት ስብሰባ ፍልሚያ ላይ ነን። ሞራላችሁን ከፍ አድርጋችሁ ማናቸውንም ከሃዲ የመፈንቅለ መንግሥት ሴራ ጠንሳሾች ታገሉ ማለታቸው ተጠቅሰዋል። ዩናይትድ ስቴትስ በኢራን ላይ የጣለቻቸውን የኢኮኖሚ አቀቦች አጠናክራለች። ዩናይትድ ስቴትስ ኢራን ለአንዳንዶቹ ዋና ዋና የነዳጅ ገዢዎቿ መሸጧን እንድትቀጥል ሰጥታ የነበረውን ፍቃድ ዛሬ ሰርዘዋለች። በዚህም መሰረት ለስምንት ሀገሮች ነዳጅ እንድትሸጥ ተሰጥቷት የነበረው ፍቃድ ያበቃ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከዚህ በኋላ በኢራን መንግስት ላይ ከምንጊዜውም የጠነከረ ጫና እናሳድርበታለን ብለዋል። አድማጮች ለአሁኑ ያሉን ዜናዎች እነዚህ ናቸው። ቆየት ብለ ደግሞ አዳዲስ ዜናዎች ካሉ አቅርብላችኋለሁ። ወደ መጀመሪያው መሰናዱ እናመራለን። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላችኋለን። ዛሬ በተለያዩ የአማራ ክልል ከተሞች የተቃውሞ ትዕይንት ህዝቦች ሲታዩ ውለዋል የትዕይንት ህዝቦቹ ምክንያት ምንድን ነው በወቅቱ ውስጥ ምን አይነት ሀሳቦች ተነሱ የሚለውን የሚነግረን ቀጣዩ የባህር ዳር ወኪላችን አስቴር መስጋናው ዘገባ ነው ዛሬ በባህር ዳር በጎንደር ደብረ ማርቆስ ፍኖተ ሰላም ደብረ ታቦር እና በሌሎች ከተሞች ሰላማዊ ሰልፍ ተካሂዷል

የሰልፉ ዓላማ ደግሞ በሀገሪቱ በተለያዩ አካባቢዎች ባሉ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ብሔር ተኮር ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ነው ይላል የሰልፉ አስተባባሪ ወጣት እንዳላማው። የዛሬው ሰልፍ ዓላማ በሁለት በኩል ያለ ነው ማለት፣ የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ፣ በከሚሴ፣ በሸዋ አካባቢ ማለት ነው። እንዲሁም በጎንደር ከአሁን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስት ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ፣ አንድ ይሄን በመቃወም የወጣንበት ነው። ሁለተኛ ዓላማ ምንድን ነው? የድሮ ባዴን የአሁኑ አዴፓ ስሙን ከቀየረ አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳያመጣ ምንም የሰራው ስራ ባለመኖሩ፣ ልክ ትናንት የህወሀት ገረድ እንደነበረው አሁን ደግሞ ኦህዴድ ተላላኪ ገረድነቱን ስለቀጠለ ያንን ማሳወቅ ነው። ሶስተኛው ዶክተር አምባቸው የክልሉ ፕሬዝዳንት ማለት ነው፣ በአምቦ እንዲሁም በከሚሴ ሂደው የአማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከ መጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። እነዚህን ያካተተ ነው። በዋና ስሜት እና በላይ ይባላል። የአማራ ወጣቶች ማህበር ምክትል ፕሬዚዳንት ነኝ። የዛሬው ሰልፍ ዋና ዓላማው የፌዴራል ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው፣ ግን መፍትሄ አጥቶ መልስ ሊሰጠን አልቻለም። ስለዚህ መልእክታችን ደርስ እንፈልጋለን። አሁን መተከል ላይ ብዙ ሰው እያለቀ ነው። ሕጻናት ምንም የማያውቁ ሕጻናት እየተገደሉ ነው፣ በጦር እና በሳንጃ ማለት ነው። ስለዚህ እኛ ፍትህ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው። አሁን ላይ ከዚህ በኋላ እኛ መብታችን የምናስከብረው በወሬም በእንትንም ብቻ አይደለም፣ እኛ እጅ አለን። ሰልፉን ለማካሄድ የመንግስትን ፍቃድ አልጠየቅንም፣ ነገር ግን የመንግስት አካል ተገኝቶ ጥያቄያችንን በጽሁፍ እንዲቀበለን ጥሪ ብናደርግም ማንም አልተገኘም ነው ያለው። ወጣት እንዳለመው እንደ እውነት ያው ሰልፉ ከአሁን ቀደም ይደረግ እንደነበረው ፈቃድ ጠይቀን አግኝተን ምናምን ያደረግነው አይደለም። በጉዳዩ ዙሪያ ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት የሚመለከተውን አካል በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን ሰልፉን አስመልክቶ ትናንት የአማራ ዲሞክራሲያዊ ፓርቲ አዴፓ በድረገጹ መግለጫ ያወጣ ሲሆን በመግለጫው ያተተው ነገር ቢኖር አማራ የመሰሉ የአማራን ህዝብና አጀንዳዎች የመንጠቅና የማስጣል ድራማዎች ተጠናክረው ቀጥለዋል። በመሆኑም በክልላችን በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስትና ድርጅት ተዳክሞ ስርዓት አልበኝነት እንዲሰፍን የሚሰሩ ኃይሎችን በጋራና በተባበረ ክንድ በመታገል ውስጣዊ ጥንካሬያችንና ጎልብተን ችግሮቻችንን ለመፍታት እርብርብ ማድረግ ይኖርብናል ነው ያለው። በሀገሪቱ ብሎም በክልሉ ላይ ስለተፈጠረው አለመረጋጋት የህግ የበላይነትን ለማስከበር ከፌዴራልና ከክልል የፖለቲካ አመራሮችና የጸጥታ ኃይሎች ጋር የምክክር መድረክ ከሁለት ቀናት በፊት በባህር ዳር ከተማ ተካሂዶ ነበር። በውይይቱ የተወሰደውን አቋም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲህ ተናግረው ነበር። ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው። በየትኛውም ቦታ ዜጎች በዜግነታቸው ተከብረው የሚኖሩባት በብዝሃነት ያጌጠችው ሀገራችን ጎልብታ የምትወጣበት፣ ዜጋን ከነበረበት ከሀገሩ ምድርና ከአካባቢው የሚያፈናቅል የከፋ ወንጀልና ተጠያቂነቱን እንዲታይ የሚያደርግና ሁሉም ባለበት ተረጋግቶ ኋላ ቀርነትንና ህይወቱን የሚያሸንፍበትና የሚለውጥበት ስርዓት ነው እዚህ ሀገር መገንባት ያለበት። የመከላከያ አካላት፣ የፌዴራል ፖሊስ፣ የክልሉ ከፍተኛ አመራር አካላት እና የሚመለከታ ሁሉ ተሰባስበን የመከር ነው። ተልኮ የሰጠ ነው። ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንደ አካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዌ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታድጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ ለሀገር የምንከተለው ፍኖተ ካርታ ይህንን እየተመለከተ እንደሆነ ለመግለጽ ነው። በሁሉም ከተሞች የተካሄደው ሰላማዊ ሰልፍ ያለምንም ጸጥታ ችግር መጠናቀቁን የሰልፉ አስተባባሪ ተናግረዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ለዘገባው እናመሰግናለን። ይህ በእንዲህ እንዳለ የቤንሻንጉል ጉሙዝ ክልል የጸጥታና ደህንነት ኃላፊ አቶ አበራ ባይታ በአማራ ክልል በአዊ ብሔረሰብ ዞን በጃዊ ወረዳ በሚኖሩ የጉሙዝ ማህበረሰብ አባላት ላይ የታጠቁ የአማራ ክልል ሰዎች ከፍተኛ ግድያ ፈጽመዋል ሲሉ ከሰዋል። የዚህን ዝርዝር ደግሞ ናኮር መልካ እንደሚከተለው ያስደምጠናል። ጥቃቱን በተመለከተ የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ኦፊሻል ፌስቡክ ፔጅ ላይ መግለጫ ወጥተዋል። በአማራ ክልል አዊ ብሔረሰብ ዞን ጃዊ ወረዳ ላይ እዚያ የሚኖሩ የጉሙዝ ማህበረሰቦች በርካታዎች ናቸው። በአማራ ክልል በታጠቀው ኃይል በርካታ ቁጥራቸው ይህን ያክል ነው ብሎ መግለጽ እስከሚያስቸግር ድረስ ምን ያህል ይደርሳል? በጣም ብዙ ነው። ምን ያህል በቃ በጅምላ በጅምላ ነው የተጨፈጨፉት። ከመቼ ጀምሮ በየትኛው ጊዜ ነው የተደረገው? የአንድ ቀን በአንድ በቅጥፈት ነች። ቀንዋን አጣርቼ ልነግርህ ይችላለሁ። የአንድ ቀን ነች። በጅምላ ቁጥሩን የምታክል ነው። በርካታ ማህበረሰቡ ነው የተጨፈጨፈው። በጅምላ ነው የተቀበሩት። ፈጻሚው ማነው? ቆሃዮች ከየትኛው ቡድን የመጡ ናቸው? ከአማራ ክልል ነዋ። በዚህ ጉዳይ ከአማራ ክልል ጋር ተነጋግረዋል? ምን አይነት ውይይት አደረጉ? ይህን እስከ ጃዊ ድረስ በሀያ ሁለት መኪና ጭምር ተጭኖ በስንት መከራ በዛ ባለው ምንድነው መከላከያ ኃይል ተለምሎ ነው። ኃይሉ ራሱ ትላንትና ሶዳ ላይ ተመለሰ። ከአማራ ክልል ከፍተኛ ምራር ጋር የተደረገ ውይይት አለ። ምን ላይ ተደረሰ? ምን ተባለ? ካሁን ያው በስልክ መረጃ መለዋወጥ ካሉ በስተቀር መድረክ ተፈጥሮ በዚህ ጉዳይ ላይ በዝርዝር የተመከረበት እንትን የለ ከዚህ ጋር ተያይዞ የጣና በለስ የስኳር ፋብሪካም ላይ ጥቃት ተፈጽሞ ሽንኮራ አገዳ ተክሉ ወድሟል የሚባል ወሬ አለ። እውነት ነው? አዎ፣ ይሄ መረጃ ትክክል ነው። ሰዎቹ ተመልሱ ከተባሉ በኋላ በመከላከያ ተለምኖ ሌሎች ውይይትም ከተደረገ በኋላ በስሜት እና በንዴት ጣና በለስ ስኳር ፕሮጀክት የሆነው የሸንኮራ አገዳ እርሻ ላይ ሚሎ እሳት ለኩሶ ሚሉበት ሁኔታ እንዳለ መረጃዎች አሉ። አሁን ያለው ሁኔታ ምን ይመስላል? በጃዊም ሆነ በእናንተ አካባቢ አሁን በእኛ በተለይ በዳንጉር እና በማንቡክ አካባቢ በግልገል በለስ ናማንዶ አውረዳዎች አንዳንድ ቦታ ላይ የነበሩ ችግሮች አሁን ነው። የአማራ ክልል ጃዊ ቢሆን በቂ የመከላከያ ኃይል በመግባቱ አካባቢ ላይ የነበረው ግጭት ቆመበት ሁኔታ ነው ያለው። ስለዚህ አሁን አንጻራዊ ሰላም ና የህዝብየት መድረኮች በየደረጃው እየተካሄዱ ያሉበት ሁኔታ ነው ያለው ማለት በተለይ ፊት የነበረው ችግሩ መነሻ የአንጉሮ ወረዳ አይፈታ ቀበሌ የነበረው ችግር ነው። እሱንም ተከትሎ የክልሉ ምክትር መስተዳደር ሳይቀር በየቀበሌው ማህበረሰቡ አለበት የሚባለው ጎጦች ላይ እሱ ራሱ እየዞረ ሌሎች ከፍተኛ አመራሮችም ህዝቡን እያረጋጉ ባሉበት ሁኔታ ላይ አንደኛ እንደዚህ አይነት የጅምላ የሚመስል ግድያ መፈጸም ፍጹም ኢሰብአዊነት እና መወገዝ ያለበት ተግባር ነው። ስለዚህ የአማራ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ቢሆን እነዚህ አጥፊዎችን ተከታትለው ለህግ የማቅረብ ስራ እንዲሰራ እኛም ብርቱ ግፊት የምናደርግ ነው የሚሆነው እኛ ክልል በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል የጸጥታ ባለስልጣናትን ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገ ዕለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ውይይትና የኪነ ጥበብ ድግስ ተሰናድተዋል። በሰላም ኢትዮጵያ የተሰናደው ይህ መድረክ ተመልካቾች በነጻ እንዲታደሙበት እንደታቀደ፣ በጋዜጠኝነቱና በኪነ ጥበቡ ዓለም የታወቁ ሰዎች እንደሚሳተፉበት አስተባባሪዎች ለአሜሪካ ድምፅ ራዲዮ ዛሬ ተናግረዋል። ስለ ዝግጅቱ ዓላማና ይዘት ይነግረን ዘንድ የዝግጅቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን ጠይቀናል። ሱራፌል የዝግጅቱን ዓላማ በመዘርዘር ይጀምራል። የዚህ በቅርቡ የሚከበረውን ወይም ደግሞ አሁን እየተከበረ ያለውን ከሜ አንድ እስከ ሜይ ሶስት ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ የሶሻል ሚዲያ ብቻ ሳይሆን ለሌሎችም ለክሪኤቲቪቲ የፈጠራ መብት የምሁራዊ ነጻነት የምንላቸውን ጭምር ከመናገር ጋር ስለሚያቅብ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም። ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ? ትግሎች በስንጥቆች ውስጥ ብዙ ተካሂደዋል፣ ስንጥቆችን ለመፍጠርም ብዙ ተካሂደዋል። አበሳዎች፣ ጭንቅ እና ጥቦች ነበሩ ባለፉት አመታት። ስለዚህ እነሱን ደግሞ ሰለብሬት ማድረግ ደግሞ ማመስገን እንደገና ደግሞ ነጻነትን በዚህ የሽግግር በሚመስል ሰዓት ላይ ነጻነትን እንዴት ነው መተለም ያለብን በሚል ዙሪያ መነጋገር አለብን። ይህን የዓለም የንግግር የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ዝግጅት በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት? እሺ ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት። በውይይት ውስጥ ጋዜጠኛ ተመስገን ደሳለኝ እንዲሁም ገጣሚና ተዋናይ አበባው መላኩ በተለይ የፖለቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ የጨለማዎች በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱ፣ ተለዋጭ ወይም ደግሞ አልተርኔቲቭ ቦታዎችን ሰቶች በመፍጠር ትልቅ ሚና የተጫወተው ፖለቲክ ጃል እና ያንን በተመለከተ ምን አይነት ትግል ነበረ አሁን ውስጥ ነፃ የሚመስለውን ነገር ወይም ደግሞ ነፃነትን እንዴት ታየዋለህ በሚል ተመስገን ደሳለኝ እንደሚናገር ሁሉ አበባው መላኩ የሚናገር በዚህ በፖለቲክ ጃዝ ሰፊ ድርሻ የነበረው ተመልካቹ። ስለዚህ መድረኩ ላይ ብቻ ሳይሆን ትብሎ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንጻር ይናገራሉ። ልጃቸው ታዋቂው ሙዚቀኛ ጆርጋ መስፍን ነጻ አውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛዋም ድምጻዊት ልጃቸው ሙኒት መስፍን የዛ ታዳሚ ነች፣ አጋዥ ነች እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሽፕን በተመለከተ በነገራችን ላይ ሌሎቹ በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሽፕ ቁጥጥር ስር ያደረገው እና እዚህ ብዘኛ ሚዲያ ላይ ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም ነበር። ስለዚህ ያንን መልክቶ አቶ ቤዛነህ ከፋ ለሚባሉ የህግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ የተሳተፉ እሳቸው ስለዚያ ይናገራሉ። ከዚያ ደግሞ ስሜና ሀያሌ የሚባል የ ዶክተር ፍጩ ነው በኬፕታን ዩኒቨርሲቲ ነው እየተማረ ያለው። በጣም ብሩህ ብሩህና በሂስ የተሞላ ሰው ነው። እሱ ነፃነትን እንዴት ነው የምንተልመው በሚል ዙሪያ ይናገራል። እና እነዚህ የመጀመሪያው የውይይቱ አካል ሆኖ የሚመጡ ናቸው። ከተኛው አንጓ ደግሞ ሁለተኛው አንጓ ደግሞ ከምሽቱ አስራ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት ተኩል በኢትዮጵያ አቆጣጠር የሚቀርበው የትርኢቶች የሚቀርቡበት ዝግጅት ነው። ፖኤቲክ ጃዝ ወጣትና በጣም ብሩህ ክሪቲካል የሆኑ ገጣሚዎች ይቀርባሉ። በጃዝ ታጅበው በመጣውጭ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው ፈአሊና ፐርፎርማንስ አርቲስትን ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ አምስት ስድስት ዓመታት ጀምሮ የጋዜጦችን ሁኔታ ሚገርም የኪነጥበት አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ። እንዲሁም ደግሞ የተወሰኑትን በማንበብ ይፈው ናቸዋል። በሙዚቃ ታጅቡ ከዛ እያዩ ፈንገዝ አዲስ አጀንዳ የሚል የዚህም ዘመን ደግሞ የሚፈጭ ስራ እያቀናጀ ነው። ግሩም ዘነበ በነገ ሁለት አዲስ ስራውን የሀያ ሀያ አምስት ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች። ማለት አንድ የመጨረሻ ጥያቄ ልጨምር። ፕሬሱ እንግዲህ ዜናን፣ እውነታን ለሕዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት? በጣም በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይት እየተካሄዱ ነው። እኔ የተሳተፍኩባቸው ብዙ አሉ። እውነቱን ለመናገር ሀብታ ነው። አንድ የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃና በምግብ ሀሳብ ደረጃ በድጋሚ ማሰብ መቻል አለ። ፈጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸው ድጋሚ ማሰብ አለ። እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስታዲስ በተለይ በካልቸራል ስታዲስ እየተጠየቀ ያለ አስተሳሰብ። በዚህ አሁን በአሁኑ ዝግጅት ብዙ ነገር ልናገር አልችልም። ምናልባት ሌላ መድረክ እናመቻቸው። ምን ለማለት ነው ግን የውክልና የሪፕሬዘንቴሽን ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ሳናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም ከአንዳች አይዲኦሎጂ ማምለጥ አይችልም። ስለዚህ አይዲኦሎጂን ማንሸሸው ከሆነ ጋዜጠኝነትን በምን መልኩ ነው ደግመን ማሰብ አለብን ብለን መነጋገር ያለብን። ምስል ግን በነገውነት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነፃነት ጉዳይ ነው፣ ሁላችንን አንድ ላይ የሚያመጣ ረዳት ፕሮፌሰር ሱራፌሩ ወንድሙን ነበር ያዳመጣችሁት። በነገ ዕለት የሚካሄደውን ሳንሱር የባህል ትግልና ነጻነት የተሰኘ ዝግጅት በተመለከተ ነው ማብራሪያ ሲሰጠን የቆየው። ዝግጅቱ ከቀኑ ስምንት ሰዓት ተኩል እንደሚጀምር አክሎ ነግረውናል። እናመሰግናለን። ቀጣዩ መሰናዶ ወደ ምስራቅ ኢትዮጵያ ድሬዳዋ ይወስድናል ድሬዳዋን ከጥም በተወሰነ መንገድ ይታደጋታል የተባለ የግንባታ ስራ በዛሬው ዕለት ተመርቋል ዘጋቢያችን አዲስ ቸኮልም በዚያው ነበር ቀጣዩን ዘገባ ልኮልናል ለበርካታ አመታት ቁልፍ የድሬዷ መልካም አስተዳደር ችግር ሆኖ የዘለቀውን የንጹህ መጠጥ አቅርቦት ጥያቄ ይፈታል የተባለ ፕሮጀክት ዛሬ በድሬዷ ቦረንዳጀን ተመርቋል ፕሮጀክቱ በአለም ባንክ 18 ሚሊዮን ዶላር ብድር 4.2 ሚሊዮን ዶላር እርዳታ እንዲሁም በድሬዷ 375 ሚሊዮን ብር በጀት በአጠቃላይ 900 ሚሊዮን ብር ወጪ እንደሆነበት በመድረኩ ተገልጿል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ በተለይ ለቪኦኤ ስለ ፕሮጀክቱ እንዲህ ይላሉ። ከአዲስ አበባ ካሉት ውጭ በተለይም በሀገር ደረጃ ትልቁ የውሃ ፕሮጀክት ነው። ፕሮጀክቱ 14 የውሃ ጉድጓዶች እንዲሁም ደግሞ ከአምስት መቶ እስከ ዘጠኝ ሜትር ኪዩብ መያዝ አቅም ያላቸው ትላልቅ የውሃ ብርካዎች እና አራት ትላልቅ የመክፊያ ጣቢያዎች ወይ ደግሞ ፓምፒንግ ስቴሽን ብለን የምንጠራቸው ትላልቅ ጀኔሬተሮች እንዲሁም ደግሞ ራሱን የቻለ ትልቅ ለፕሮጀክቱ የሚያስፈልግ የመብራት የተዘረጋበትና ከ93 ኪሎ ሜትር በላይ የመስመር ዝርጋታ የተዘረጋበት ነው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ ሁለት የውሃ ክልሎች አሉት። አንዱ ቶሜ ብለን የምንጠራው ነው ኦሮሜ ብለን የምንጠራው አምስት ጉድጓድና አንድ የመግፊያ ጣቢያ እንዲሁም ደግሞ አንድ ባለ አራት ሚሊየን ሊትር መያዝ የሚችል የማሰራጫ ውሃ ቢርካ አለው። ይሄ ፕሮጀክት ከነሐሴ 30 ጀምሮ ወደ አገልግሎት የገባበትና 2011 ማለት የአዲስ ዓመት ለሕብረተሰቡ በዛ አካባቢ ላለው ሙሉ በሙሉ የውሃ አገልግሎት ያገኘበት ሁኔታ ነው ያለው እና ቀሪው ደግሞ ዘጠኝ ጉድጓዶችና ና አጠቃላይ ሶስት የመግፊያ ጣቢያ እንዲሁም ደግሞ ቀሪዎቹ ወደ ስምንት የሚሆኑ የውሃ ብርካዎች የሚያዝ አቅማቸው ይለያያል። ትልቁ አራት ሚሊዮን ሊትር ትንሹ ደግሞ አምስት መቶ ሺህ ሊትር የሚያዝ አቅም ያላቸው ነው። ይህም ፕሮጀክት ቢሆን በተለያየ ደረጃ ነው ወደ አግልግሎት ያስገባ ነው። በምረቃው ላይ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባ መሀዲ ጊሬ የድሬዳዋን የንጹህ መጠጥ ውሃ ሽፋን ከአርባ አምስት ፐርሰንት ወደ ዘጠና ፐርሰንት እንደሚያሳድገው ገልጸዋል። አቶ መሀዲ አክለውም ቀሪውን ያስተዳደሩን የዋ ፍላጎት ለማሟላት ተጨማሪ 600 ሚሊዮን ብር እንደሚያስፈልግ ገልጸው ለዚህም የፌዴራል መንግስትን ድጋፍ ጠይቀዋል። ይህ ፕሮጀክት በተጀመረበት ወቅት በነበረው የበጀት እጥረት ምክንያት የከተማችን አንድ ቀበሌ የሆነው የመልካ ጅምዶ አካባቢ የተቀነሰ ከመሆኑም ባሻገር በአሁኑ ወቅት በ በአስር ሺዎች ለሚቆጠሩ ዜጎች የስራ እድል እንደሚፈጥር ለሚጠበቀው የኢንዱስትሪ ፓርክ አካባቢ ተገንብቶ በቅርቡ ስራ እንደሚጀመር ይጠበቃል። በመሆኑም በቀጣይ በአካባቢው የተሟላ የውሃ አቅርቦት እንዲኖር ለማድረግ ለያዝነው እቅድ የውሃ መስኖ ኢነርጂ ሚኒስቴር፣ የገንዘብ ሚኒስቴር፣ የዓለም ባንክ ለዚህ ፕሮጀክት እውን መሆን ከጎናችን እንደምትሆኑ ሁሉ ድጋፋችሁ እንዳይለየን በዚህ አጋጣሚ አደራ ለማለት እፈልጋለሁ። በተጨማሪም እንደሚታወቀው በከተማችን የውሃ አቅርቦት አቅርቦት እና ስርጭት ላይ ትልቅ ተግዳሮት የሆነው የቧንቧ በካልሲየም ባይካርቦኔት ወይም በተለምዶ ጨው የመድፈን ችግር ነው። ለዚህ ችግር መፍትሄ የሚሰጥ ጥናት የተሰራ ቢሆንም ጥናቱን ተግባራዊ ለማድረግ የሚያስፈልገው በጀት ከአስተዳደሩ አቅም በላይ በመሆኑ ለዚህ ድጋፋችሁ እንደማይለየን ድጋፋችሁ እንዳይለየን ለመጠየቅ እወዳለሁ። የፌዴራል ውሃ ማዕድንና ኢነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ተቋማቸው የድሬዳዋን የመጠጥ ውሃ ብቻ ሳይሆን የፍሳሽ አወጋገድ ችግር ላይም ድጋፍ እንደሚያደርግ ነው ያስታወቁት። የከተማዋ አዲስ መስፋፋት ምክንያት የሚያስፈልጉ ማስፋፊያዎችን መስተዳደሩ ትኩረት በመስጠት ቅድም ክቡር ምክትል ከንቲባውና የውሃ አገልግሎት ኃላፊ እንደገለጹት ማስፋፊያ ስራዎች እንዲሰሩ ከዚሁ ከወዲሁ በአጋጣሚውን ለማሳሰብ ወዳለሁ። ሚኒስቴር መስሪያ ቤቱም ከዚህ ስራ ጋር ከጎናችሁ እንደሚሆን ለመግለጽ እወዳለሁ። በዚህ አጋጣሚ በፌዴራል ደረጃ የተቀናጀ የከተማዎች ሳኒቴሽን ስርዓት ለመዘርጋት ከተመረጡ ሀያ ሶስት ከተሞች መካከል የድሬዳዋ ከተማ አንዷ በመሆኗ እንኳን ደስ ያላችሁ እያልኩኝ ይህንን የፍሳሽ አወጋገጥ ፕሮጀክት ከግቡ ለማድረስ የከተማው መስተዳድርና ሕብረተሰቡ ከወሰን ማስከበር ጋር ያሉትን ችግሮች በጊዜው መቅረፍና ተገቢውን ድጋፍ በማድረግ ፕሮጀክቱ በተያዘለት ጊዜ ምጣኔ እንዲጠናቀቅ እንዲያደርግ በዚህ አጋጣሚ ጥሪን ለማስተላለፍ እወዳለሁ። የድሬዳዋ የመጠጡ አቅርቦት ችግር የሞቃታሟን ከተማ ነዋሪዎች ለዓመታት ሲያማርር የቆየ ነው። የአሜሪካ ድምፅ ሬዲዮም ተደጋጋሚ ሽፋኖችን ሲሰጥ ቆይቷል። የገንደ ቆሬ ካባ ሰፈር ነዋሪ የሆኑት አቶ አክሊሉ ተፈራ እንዲህ ይላሉ። በየአራት ቀኑ በየአምስት ቀኑ ሊመጣ ይችላል። ያም ካልሆነ ደግሞ ጭራችሁንም አይወጣም። ወደ ላይ ወደዳገቱ ታች ነው። አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ፣ እዛ የአንድ ሰው ብቻ ነው ወንዙ ዳር ያለው ሌላ ወር ላይ ያለው እየገዛ ነው የሚጠቀመው። ከዚህ ባሻገር ሌሊት ሌሊት ብቻ ውሃ የሚመጣባቸው መኖራቸውንና ውሃውም የጥራት ችግር እንዳለበት፣ ክሎሪን በአግባቡ እንደማይጨመርበት ቅሬታ ይቀርባል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሀመድ ሙሴ ስለሚቀርበው ቅሬታ እንዲህ ይላሉ። ፈረቃው አሁን በተለይም አሁን ቅድም ከጠቀስኩት ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስበው። ከጥራት ጋር ተያይዞ ድሬዳዋ ላይ ትልቁ ሁለት ነገር ነው ያለው። ድሬዳዋ አንዱ ሃርድነስ ብለን የምንጠራው የካልሽየም ባይካርቦኔት ነው፣ መስመሮቹ በጫው የመዘጋት ማለት ነው። ሁለተኛው ውሃ አንዳንዴ ከለሩ ቀይ የመሆን ነው። ቶሜ ላይ ሄደ እንደሆነ አንድ እዛ ለማጣሪያ የሰራ ነው አለ። ዞሮ ዞሮ አሁንም ቢሆን ውሃው አንድ ሁለት ቀን ሳይመጣ ሲቀር መስመሩ ጋር በተለይ አይረን በተወሰነ መልኩ የድሬዳዋ ውሃ ስላለው ቀይ የሆነው የማምጣትና የተወሰነ ውሃውም ሲቆይ ሽታ የማምጣት ነገር አለው። ይሄ ከአይረን ጋር የሚያያዝ ነው፣ የተለየ የጥራት ችግር አይደለም። ዞሮ ዞሮ እነኛ ነገሮች ለአይን አንዳንዴ ቀይ የሆነ ሊያስጠላ ይችላል። የመጀመሪያ አንድና ሁለት ባልዲ እንደዛ ይሆናል። ብዙ ጊዜና እሱን ከጤና ጋር ታይዞ ችግር ባይኖረው ማለት ነው የክሎሪኑ ከአሁን በፊት በእጅ ነበር ሲሞላ የነበረው አሁን በዚህ ፕሮጀክት ሙሉ ወደ ስራ ስናስገባ አውቶማቲክ ነው እያንዳንዱ ከውሃ ጣቢያ የሚወጣውን ራሱ ሴንስ እያደረገ እየጨመረ የሚሄድበት ሁኔታ ነው ያለውና ያንንም ችግር የምንወጣበት ሁኔታ ነው ያለው ግን በየጊዜው በቤት ደረጃ በሪዘርቫየር ውሃ ቦታዎች ላይ ቴስት እየተወሰደ ስራዎቹ እየተሰሩ ነውና እነኚህ ነገሮች በህብረተሰቡ የሚነሱ ናቸው። ቅድም በጠቀስኩት መንገድ ከአገልግሎት አሰጣጥ ጋር የሚያያዝ ከውሃ ጥራትም አጠቃላይ ያሉትን ነገሮች በየጊዜው እያየን በማስተካከል ላይ እንሰራለን። ባለፉት አመታት በዋናነት ውሃ ወደ ውሃ ለህብረተሰቡ ማቅረብ ላይ ነው በጣም ትኩረታችን የነበረው። አሁን ግን ያን ውሃ ማቆየትና አገልግሎት አሰጣቱን ደግሞ ማሻሻል ላይ በተለየ መልኩ ትኩረት እንሰጣለን። አቶ መሐመድ እስከ ዛሬዋ ቀን ድረስ የውሃ ችግሩ ያልተቀረፈባቸው ከዚራና ገንደቆሬ እንደሆኑ ገልጸው እነሱም መስመራቸው ላይ ፍተሻ ተደርጎ በአንድ ሳምንት ውስጥ የፈረቃ ስርጭቱ ሙሉ በሙሉ እንደሚቀረፍ ገልጸዋል። ከዚህ በፊት የከፋ የውሃ ጥረት ካለባቸው ሰፈሮች አንዱ የሆነው የለጋሪ ነዋሪ የሆኑት ወይዘሮ ኑሪያ ሰኢድን ስለ ሰፈራቸው የውሃ ጥረት ጠይቂያቸው ነበር። ለጋሪ የፊት ስድስት ዓመት የፈጀው ፕሮጀክት ተጓተተ እየተባለ የሚወቀስ ሲሆን አቶ መሀመድ ወቀሰው ተገቢ ነው ብለው፣ መንስኤው ግን ከባለድርሻ አካላት በአግባቡ ያለመቀናጀትና በአማካሪዎችና ተቋራጮች በኩል ደግሞ ከማስፈጸም አቅሙ ውስንነት የተነሳ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ፣ እናመሰግናለን። የዛሬውን ጋቢና ቪዮኤ በዚሁ አጠናቀናል። ነገ ከጽዮን ግርማ ጋር ተመልሰን እንመጣለን። የቸር ምሽት ይሁንላችሁ። ደህና እደሩ።